ኤስ ቢ ኤስ ሬዲዮ። ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። የደን ቃጠሎ ኩዊንስላንድን አስግቷል። የዚምባብዌ ፕሬዚዳንት ሕይወታቸው ላለፈው ሮበርት ሙጋቤ ሐዘናቸውን ገለጡ፣ የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። የኩዊንስላንዷ ስታሮፕ ብርቱ የደን ቃጠሎ እንደሚያገኘት እና ነዋሪዎቿም ከወዲሁ መሸሸጊያ እንዲያፈላልጉ ማሳሰቢያ ተሰጥቷል። የኩዊንስላንድ የእሳትና ድንገተኛ አደጋ አገልግሎቶች የእሳት ቃጠሎው አደገኛና ገዳይ በመሆኑ ማንም ሰው በመኪና ስታንሆርፕን ለቆ እንዳይወጣ አበክረው አስጠንቅቀዋል። ብርቱ የእሳት ቃጠሎ ማስጠንቀቂያ የተነግረው የእሳት አደጋ ተከላካዮች በመላው ኩዊንስላንድ 50 ያህል ቃጠሎዎችን እየተከላከሉ ባሉበት ወቅት ነው። በቃጠሎዎቹ ሳቢያም እስካሁን ሁለት ቤቶች መጋየታቸው ተነግሯል። ወደ ሲንክሬም መግቢያ የድንገተኛ አደጋ ማሳሰቢያ ሲሰጥበት፣ የካኑንጋ መዳረሻ ለማናቸውም ሕይወት አስኪ እንደሆነ ተነግሯል። በሳራባህና ካኑንጋ መካከል ያለ አንድ ቤትም መቃጠሉ ተገልጧል። የቀድሞው የዚምባብዌ ፕሬዚዳንት ሮበርት ሙጋቤ በ95 ዓመታቸው ከዚህ ዓለም ተለይተዋል። ሙጋቤ ዚምባብዌን ከእንግሊዝ ቅኝ አገዛዝ አላቀው ለ40 ዓመታት ግድም በሥልጣን ላይ ቆይተዋል። ተቀናቃኞቻቸውን በማሰር በማጋዝና የምርጫ ድምፅ በማጭበርበርም ተኮንነው ከሥልጣን ተገፍተው ለመውረድ በቅተዋል። ይሁንና የሮበርት ሙጋቤን ህልፈተ ሕይወት በይፋ ያስታወቁት የወቅቱ ፕሬዚደንት ኢመርሰን ሮበርት ሙናንጓ ሮበርት ሙጋቤን የነጻነት ምልክት ፓን አፍሪካዊ ሕይወታቸውን በሙሉ ለሕዝባቸው ትድግና አሳልፎ የሰጡ በማለት ገልጠዋል። የታሚል ጥገኝነት ጠያቂ ጥንዶች ከነ ሁለት አውስትራሊያ ተወላጅ ልጆቻቸው ወደ ሽሪላንካ የመመለሻቸው ጊዜ ተራዘመ። በተለያዩ ፍርድ ቤቶች ጉዳያቸው የታየ ቢሆንም የስደተኝነት መመዘኛዎችን ስለማያሟሉ የአውስትራሊያን ጥገኝነት ጥበቃ ሊያገኙ እንደማይችሉ በመጥቀስ አቤቱታቸው ውድቅ ሆኗል። ይሁንና ዛሬ አርብ ማለዳ ላይ አንድ የፌዴራል ፍርድ ቤት ዳኛ ጉዳያቸው እስከ ሴፕቴምበር 18 እንዲጣራ በመወሰናቸው ለሚቀጥሉት ሁለት ሳምንታት አውስትራሊያ ውስጥ ቆይተው ብያናቸውን ይከታተላሉ። ጥገኝነት ጠያቂ ቤተሰቡ በአሁኑ ወቅት በክሪስማስ ደሴት እገታ ማዕከል የሚገኙ ሲሆን የፍርድ ቤቱን ውሳኔ ተከትሎም የቤተሰቡ ጠበቃ የሆኑት ካሪና ፎርድ ጥገኝነት ጠያቂዎቹ ወደ ሽሪላንካ ሳይመለሱ ቪዛ የሚጠይቁበትን ብልሃት ለማመቻቸት የመደራደሪያ መንገዱ ዝግ እንዳልሆነ ያላቸውን ተስፋ ሲገልጡ፣ በዚህ ጉዳይ ላይ ለድርድር ዝግጁ ነን። ውዝግቦችን የመፍቻ ሌሎች መንገዶች አሉ። ይህን ጉዳይ አስመልክቶም አማራጭ ጭግሮችን ለማፈላለግ በእኛ በኩል ዝግጁ ነን። አቋማችን ወደ ሽሪላንካ እንዲመለሱ የሚለውን አለመቀበል ነው። ይሁንና ሌሎች አማራጮች ላይ ለመወያየት ተዘጋጅተናል ብለዋል። አሽባቲ በሴቶች የጥንድ ግማሽ ማጣሪያ ከቪክቶሪያ አዛሪንካ ጋር በመሆን አሊያ ካሳንድራ ሳስኖቪችና ቪክቶሪያ ኮዝኖቫን 6061 በሆነ ውጤት ረጥተዋል። አሽባቲ ለዩኤስ ኦፕን የጥንድ ፍጻሜ ስትደርስ ይህ ሦስተኛ ጊዜዋ ነው። ዜናዎቹን ከማጠቃለላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። የደን ቃጠሎ ኩዊንስላንድን አስክቷል። የዚምባብዌው ፕሬዚዳንት ሕይወታቸው ላለፈው ሮበርት ሙጋቤ ሐዘናቸውን ገለጹ የሚሉት ግንባር ቀደም ረሰ ዜናዎቻችን ነበሩ Hear more stories in your language by visiting sbs.com.au.